ዶናልድ ትራምፕ ቃለ መሐላ ፈጽመው መንበረ ፕሬዚደንቱን ከተረከቡ ሁለት ቀናት ተቆጠሩ። ፌዝ ላፔዱስና ካትሪን ጋይፕሰን ያጠናቀሩትን የፕሬዚደንት ዶናልድ ትራምፕ የቀደመ ሕይወት የሚዳስስ ዘገባ ጽዮን ግርማት አቅርቡላቸዋለች። የዶናልድ ትራምፕ የዋይት ሀውስ ጎዳና የተጀመረው ባለፈው ሰኔ ወር ኒውዮርክ ከተማ በሚገኘው ሆቴላቸው ነበር። ያን ጊዜ ለፕሬዝዳንትነት እንደሚወዳደሩ ባስታወቁበት ወቅት በወቅቱ ትራምፕ የፕሬዝዳንታዊ እጩ ተወዳዳሪ መሆናቸውን ይፋ ሲያደርጉ ፕሬዚዳንት ዩናይትድ በይፋ እጩ ፕሬዝዳንት ሆኛለሁ፣ ለፕሬዝዳንትነትም እወዳደራለሁ። አገራችንን አብረን ታላቅ ሀገር እናደርጋታለን። በመንግስት ስራ ተሰማርተው የማያውቁት ሰው የሀገሪቱ አርባ አምስተኛ ፕሬዝዳንት ሆነዋል። በኒውዮርክ ከተማ ቦሮ ኦፍ ኩንስ የተወለዱት ዶናልድ ትራምፕ ጃማይካ ስቴት ተብሎ በሚጠራ የባለ ሀብቶች ሰፈር ነው ያደጉት። ትራምፕ ከአምስት ልጆች አራተኛ ልጅ ናቸው። አባታቸው የመኖሪያ ቤቶች ግንባታ አልሚ ናቸው። የፖለቲካ ተንታኙ ባርትሮዚ የዶናልድን ባህሪ ከአባታቸው ጋር በማነጻጸር ይናገራሉ። የትራምፕ አባት ፈላጅ ቆራጭ ነበር፣ ከሰራተኞቹ በጣም ብዙ የሚፈልግ አሰሪ በእርግጥ ዶናልድ ትራምፕም ይህን ባሕሪና ጠባይ የወረሰው ከአባቱ ነው። ዶናልድ ትራምፕ አባታቸው በኩዊንስና ብሩክሊን በህንፃ ግንባታ ላይ እየተሰማሩ ስለነበሩ እንደ አውሮፓውያን አቆጣጠር በ1968 ዓ ም ከፕሬስቲጅስ ዋርተን የፋይናንስ ትምህርት ቤት ከተመረቁ በኋላ ፊታቸውን ወደ ቤቶች ግንባታ ስራ አዙረው ማንሃተን ውስጥ ከተሙ። ዶናልድ ትራምፕ በአባታቸው አማካኝነት አንድ ሚሊዮን ዶላር የተመደበለት ድርጅት መሰረቱ። ኒውዮርክ ውስጥ ንግድ ለመስራት በጣም ጠንካራ ሰው መሆን ይጠይቃል። ዶናልድ ትራምፕ ለሱ ተነሳሽነት ያላቸው ትክክለኛ የኒውዮርክ ነጋዴ ናቸው ይሏቸዋል። ጠበቃው ኤድዋርድ ሜርሜልስተን ከጆርጅ ዋሽንግተን ዩኒቨርሲቲ የንግድ ትምህርት ክፍል ክሪስቶፈር ሊምበርግ ስለ ትራምፕ ይናገራሉ በዚህ ሀገር ኒውዮርክ የመኖሪያ ቤት አልሚ ግንባታ ዘርፍ ላይ ትልቅ ገበያ ያላት ከተማ ናት እና እሱ ደግሞ መሐል ላይ ያለ ተጫዋች ነው በእርግጥ በውጭም ሆነ ለሚመለከተው ሰው ውጤታማነቱ መካከለኛ ይመስላል፣ ግን እንደ ድሎቹ አንዳንድ ውድቀቶችም ነበሩበት። በ1970ዎቹ የሀገሪቱ የፍትህ አካል የዶናልድ ትራምፕ ድርጅት ፍትሃዊ የሆነውን የቤት ግንባታ አንቀጽን በመተላለፍ የሀገሪቱ አነስተኛ የማህበረሰቡ ክፍል ህንፃዎቹን እንዳይከራዩ ከልክሏል በማለት ክስ መስርቷል። ዶናልድ ትራምፕ ይህን ጉዳይ ከፍርድ ቤት ውጭ እንዲያልቅ ሰርተዋል። በመቀጠል ዶናልድ ትራምፕ ግራንድ ሴንትራል ሆቴል ተብሎ የሚጠራውን የከሰረ ሆቴል ከከተማዋ ግብር አበረታች ክፍሎች ጋር በመደራደር ከሰባ ሚሊዮን ዶላር በላይ በመበደር ገዝተው ስሙን ወደ ግራንድ ሀያት ሆቴል ቀይረዋል። ዶናልድ ትራምፕ ታወር በተባለ ህንጻቸው የሚታወቁ ሲሆን ህንጻው 200 ሚሊዮን ዶላር ወጪ የተደረገለት የአፓርትመንትና የንግድ ቦታ ሆኖ ባለ 58 ፎቅ በሮዝ እምነ በረድ የተሸፈነ 18 ሜትር ማስጌጫ ፋውንቴን ያለው ነው። የትራምፕ ግዛት ዋጋ ከ1.7 ቢሊዮን ወደ 500 ሚሊዮን ዶላር ወርዶ ነበር። ያኔም ቢሆን ገንዘብ በመበደርና አዳዲስ መዋለ ንዋይ በማፈላለግ ንግዳቸውን ከኪሳራ አድነዋል። ይሁን እንጂ ዶናልድ ትራምፕ ያልተሳኩላቸው ጊዜያትም ነበሩ። በቁማር መጫወቻ ንግድ ከስረዋል። በቤቶች ገበያ ላይ በደረሰ ውድቀትም ተጎድተዋል። ሁለት ጊዜ አግብተው ፈጥተዋል። ዶናልድ ትራምፕ የመጀመሪያ ሚስታቸውንና የሶስት ልጆቻቸውን እናት ኢቫናን በመፍታት ሁለተኛ ሚስታቸውን ማርላ ሜብልስን አገቡ። የአሁኗ ባለቤታቸውን ስሎቬኒያዊት ሞዴሊስቷን መሊና ያገቡት ደግሞ በ ሁለት ሺህ አምስት ነው። ከአሁኗ ባለቤታቸው የወለዱትን የአስር ዓመት ልጃቸውን ጨምሮ አምስት ልጆች አሏቸው። ሶስቱ ትዳራቸውና ሁለቱ ይፋዊ ፍቻቸው እንዲሁም የአምስቱ ልጆቻቸው ጉዳይ በምርጫ ቅስቀሳ ወቅት ቁልፍ ጉዳይ ነበር። የግል ህይወታቸውም የንግድ ስራዎቻቸውን ያህል ትኩረት መሳቡ አልቀረም። ይሁንና ዶናልድ ትራምፕ በሁለት ሺዎቹ ዓመታት በቴሌቪዥን በነበራቸው ፕሮግራም ፕሬዚዳንት ኦባማ በዩናይትድ ስቴትስ አልተወለዱም በሚል ባነሱት የጥርጣሬ ዘመቻ እንደገና ዝናቸው ተነሳ። ለፕሬዚዳንትነት በሚወዳደሩበት ወቅት ግን ይህን ጉዳይ እርሳቸው እንዳላነሱ አድርገው አባባላቸውን ለመካድ ሞክረዋል። ሂለሪ ክሊንተን በ2008 የምርጫ ዘመቻዋ ወቅት ጀመረችው፣ እኔ ጨረስኩት። ትራምፕ 16 የሪፐብሊካን ፓርቲ ተወዳዳሪዎችን አሸንፈው ነው ሪፐብሊካን ፓርቲን ወክለው ለፕሬዝዳንትነት ለመወዳደር ተሰይሞ የነበረው። ይሁንና ሜክሲኮውያንን በመዝለፍ ከመስመር መውጣታቸው አልቀረም። ሜክሲኮ ሜክሲኮ ዜጎቿን ስትልክ መልካሞቹን ሳይሆን ብዙ ችግር ያላቸውን ነው የምትልከው። እነዚህ ሰዎች ደግሞ ችግራቸውን ወደ እኛ እያመጡ ነው። የዕጽ ወንጀል ወደ እኛ እያመጡ ነው። አመፀኞች ናቸው። በእርግጥ አንዳንድ መልካም ሰዎች ሊኖሩ ይችላሉ። ለዚህም ዶናልድ ትራምፕ የሰጡት መፍትሄ አወዛጋቢውን ግንብ መገንባት የሚለው ነው። ሌላው አወዛጋቢ ርዕስ በካሊፎርኒያ ያጋጠመውን ግድያ ተከትሎ የእስልምና እምነት ተከታዮች ወደ አሜሪካ ከመግባት መከልከል አለባቸው በማለት የተናገሩት ነው። የሂላሪ ክሊንተን ጎጂ የኢሚግሬሽን እቅድ ብዙ ጽንፈኛ ሙስሊሞችን ወደ አገሪቱ ያስገባል ህብረተሰባችንን ብቻ ሳይም መላ ይኑሯችን ዘይን አደጋ ላይ ይጥላል። ትራምፕ በሴቶችም ላይ ጸያፍ አባባል ሰንዝረዋል። ትራምፕ በምርጫው ዕለት ምርጫውን እንደሚያሸንፉ እርግጠኛ ናቸው። ከእናንተ ጋር ነኝ፣ ለእናንተ እታገላለሁ፣ ለእናንተ አሸንፋለሁ። ትራምፕ ቃለ መሐላውን ከፈጸሙ በኋላ ይህንም ብለዋል። Is your day. This is your celebration. ይሄ የናንተ ቀን ነው። ይህ የናንተ የደስታ ክብረ በዓል ነው። እናም የዩናይትድ ስቴትስ ኦፍ አሜሪካ ሕዝቦች፣ ይህ የናንተ ቀን ነው። የትኛውም ፓርቲ የመንግሥቱን ሥልጣን ይቆጣጠረዋል የሚለው አይደለም ዋናው ጉዳይ። የእኛ መንግሥት ሥልጣን በሕዝብ ቁጥጥር ስር ነው የሚውለው። ትራምፕ የምርጫ ውድድሩን ካሸነፉ በኋላ አነጋገራቸውን ለዘብ አድርገዋል። አነጋገራቸው በአሜሪካ ማኅበረሰብ ላይ የሚኖረውን አንደምታ፣ ሀገሪቱ በዓለም ላይ የሚኖራትን ቦታ በሚመለከት ከዚህ በኋላ በሚወስዱት እርምጃ የሚታይ ይሆናል። አይ ዶናልድ ጃን ትራምፕ ዱ ሰለምሊ ስዌር አይ ዶናልድ ጃን ትራምፕ እኔ ዶናልድ ጄ ትራምፕ የዩናይት ስቴትስን የፕሬዝዳንትነት ቢሮ በታማኝነት ባለኝ ሙሉ ኃይልና ችሎታ ለማገልገል የዩናይት ስቴትስንም ሕገ መንግሥት ለመጠበቅ ለማስከበርና ለመከላከል ቃል ገባለሁ። እግዚአብሔር ይርዳኝ።